ሌላው ከኢትዮጵያ ሕዝብ አርበኞች ግንባርንም እንደዚሁ በመካከሉ በራሱን የቻለ ሽኩቻዎች የነበሩ የስልጣን መነጠቅና መውጣትና መውረዶች በመካከላቸውም ብዙ ትርምሶች እንደነበሩ በመጽሐፉ ላይ አንስታል። የእነዚህስ እንቅስቃሴ ምን ይመስል ነበር? በወቅቱ ኤርትራ ውስጥ በነበርክበት ወቅት ወደ ሰሜን ኢትዮጵያ የፖለቲካ ድርጅቶች ስናመራም የኤርትራና ኢትዮጵያ ባድመ ግጭት ሲነሳም ቀድሞ የገቡት እዛው ድንበር አካባቢ የነበሩ ታጣቂ በግለሰብ ሽፍትነት የነበሩም እንደዚሁ ቡድን ነን ብለው የሚሉ የነበሩ አንድ አራት የሚሆኑ የተለያዩ ቡድኖች ነው የገቡት። የተለያየ ስም አላቸው። ወዲያው በነ ኮሎኔል ፍጹም፣ ኮሎኔል ፍጹም ወይንም ሌኒን በምልክ ቅጽል የሚታወቅ ኮሎኔል ደግሞ በኢሳይያስ በቀጥታ የሚታዘዝ የሰሜን ኢትዮጵያ ተቃዋሚዎችን የኢሳይያስን አጀንዳ የሚተገብር ነው። ስለዚህ ይደረግ የነበረው ከኮርኔል ፍጹም በፊት ኮርኔል ሰናይ የሚባል የነበረው ኮርኔል ሰናይ ነጻ አስተሳሰብ የነበረው ኮርኔል እንደነበር ይታወቃል። ያን ጊዜ እነ ኮርኔል ታደሰ ሙልና፣ እነ ዮሴፍ፣ እነ መስከረም፣ እነ ተስፋ ጌታቸው፣ እነ የኔሆንሆን የሚባሉ የዩኒቨርሲቲ ተማሪዎች የነበሩ ልጆች እነዚህ ቁጭ ብለው መክረው አንድ ቅርጽ ያለው ግንባር የሚመሰሩትበት አጋጣሚ ነበር። ኮርኔል ሰናይ ወዲያው ነው እንዲነሳ ከዛ አካባቢ ተደረገ። ስለዚህ ከዛ በኋላ ኮርኔል ፍጹም ነው የእነዚህ ድርጅቶች እያንዳንዱ ስብሰባ እያንዳንዱ እንቅስቃሴ ኮርኔል ፍጹም ይገኛል። የመጀመሪያው ጥልም ተስፋ ጌታቸው ሁለት ሺህ ዓመተ ምህረት ላይ እንደ ፈረንጆች አቆጣጠር የመጀመሪያው ግጭት የተፈጠረው የእኛ ስብሰባ ላይ ለምንድን ትገባለህ አንተ ነው እንደዚህ ያለ ተብሎ እንደ ትልቅ ነገር ተወራ። ይሄ የመብት ጥያቄ ነው። እዛ ጋር ያሉ ኢትዮጵያውያን ተቃዋሚዎች አሉ። ስለዚህ ስለ ሀገራቸው ስለ ኢትዮጵያ ሊከራከሩ አጀንዳ ሊቀርጹ አመራር ሊመርጡ የሚችሉት እነሱ ናቸው። ኮርኔል ፍጹም ግን በጉልበት ይገኛል። እዛ ስብሰባ ላይ ተገኝቶ አንዳንዶቹን ያሳምናል። የሚያሳምናቸው አብዛኛውን ጊዜ የወልቃይት ተወላጆች ናቸው። የአተሳሰብ ድክመት፣ የፖለቲካ ራዕይ ያለመኖር፣ ከተራ ሽፍትነት የመጡ ሰዎች ናቸው። እነ መስከረም፣ እነ ማዛጌጡ ማለት ማዛጌጡ የሚባለው አሁን ሊቀመንበር ያርበኞች ግንባር ገና ሲመጣ ቃለ መጠይቅ ያደረኩለት ያደርጉለት እኔ ነኝ። ፕሮግራሙን እንኳን አላስተላለፍ ነው። ምክንያቱም ምንም የፖለቲካ ገልጸው ትንታኔም ግንዛቤ አልነበረውም። አርሶ አደር በመሆኑ ዝቅ እያደረግኩት አለም። ግን የአመራር ቦታ ላይ ለመቀመጥ ወይም አመራር ለመሆን ቢያንስ ቢያንስ ግራና ቀኝ የፖለቲካ ፍልስፍናዎችን ማወቅ ወታደራዊ አመራር ሊሆን ይችላል። ግን አያያዙ የነበሩ እንደዚህ እንደዚህ አይነት ሰዎችን በተራ አይነት የሽፍትነት አያያዝ ነው። ኮሎኔል ፍጹም ይዛቸው የነበሩ ኢትዮጵያ ውስጥ ሄደው ዘርፈው ሲመጡ ተሰኔ ላይ ጨፈራል፣ ይበላል፣ ይጠጣል። ንብረት በስነ ስርዓት አይረከብም። የድርጅት ቅርጽ የለውም። ስለዚህ እያንዳንዱ የአርበኞች ግንባር የምትላቸው ከኮሮኔል ፍጹም ጋር በጣም ቅርብ የሆኑ እንደ የአበልጅነትም እንደ ቤተሰብነትም አላቸው። ተሰኔ ከረን ላይ ስራሽ ምቹ አይነት ፖለቲካ ነው የድርጅት ቅርጽ ያለው ምስል የድርጅት ህገደንብ፣ አላማ፣ ፕሮግራም፣ ህገደንብ እነዚህ እነዚህ ነገሮች እንዲተገበር የሚፈልጉ የተለያዩ ታጋዮች አሉ። ከትምህርት ቤት የመጡ ከከፍተኛ የስራ ቦታ ላይ የመጡ ሰዎች ዳነ ሻምበል ዘውዱ ለማ አያሌው የሚባሉ ነበሩ። ተስፋ ይክታቸው ህይወታቸው እስኪ ህይወት እስኪያልፍ ድረስ ትግሉ የነበረ ግን በቂ ሕክምና እንዳያገኝ ተደርጎ ቆሰለበት የሰንት ያደረገበት ሰቦታ ላይ ተጥሎ እንዲ ተሰዋ እና ምንጩ ምንድን ነው? የነ ኮርኔል ፍጹም የኢሳያስን አጀንዳ ለማስተግበር ኢትዮጵያውያ ኖች የፖለቲካ ድርጅቶች ላይ እየገባ እንዳሻው ማድረጉና ልዩነቶቻቸውን እንዲያሰፉ ያደረገ እርስ በርስ ማጋጨቱ ነው ምክንያቱ። ከመነሻውም አወዛጋቢ የነበረውና ፍጻሜውም እንደዚሁ ለየት ባለ ሁኔታ የተደመደመው የትግራይ ህዝብ ዲሞክራሲያዊ ንቅናቄ ድርጅት ነው። ሲመሰረትም የመጀመሪያ መሪዎቹንም ሲመርጥ በቦታ ተገኝተ የሸፈንከው አንተ ነህ። የዚህ ድርጅት መሰረት ምን ይመስል ነበር? በቅርበት እንዳይን ምስክርነትህ። በቅርቡም እንደሰማነው ጭራሹን፣ ያው ሌሎች የተለዩ ሁኔታዎች ተፈጥረው ወደ ኢትዮጵያ ወደ አገር ቤት ተመልሷል በድርጅቱ መሪዎችና ሌሎች ተከታዮችን እንደዚሁ አስከትሎ ከመነሻው ላይ ምስረታው እንዴት ነበር? የመጀመሪያው ሊቀመንበር የነበሩት ማን ነበሩ? በኋላም እንደዚሁ በህብረቱ ምስረታም ላይ ተገኝቶ የውጭ ግንኙነት ውጥረቶችን ፈጥሮ ነበር። በኤርትራ መንግስት እና በትግራይ ህዝብ ዴሞክራሲያዊ ንቅናቄ ድርጅት መካከል ብዙ ፖለቲካዊ ድራማዎች የተከሰቱበት ድርጅት ነው። እስከ ፍጻሜ ውስጥ ያሉት ሁኔታዎች ሂደት በሂደት ምን ይመስላሉ? ሁለት ሺ ሁለት ዓመተ ምህረት ላይ ፍሳ ኃይለማርያም ወደ ኤርትራ መጣ። ፍስ ኃይለ ማርያምን መምጣት ወዲያው ሰማሁኝ አላገናኙኝም። ተገናኘንም። ፍስ ኃይለ ማርያም የህወሓት ታጋይ የነበረ ነው። ክፍለ ህዝብ ነበረ። እሱ በሰቆጣ አካባቢ በክፍለ ህዝብነት ይንቀሳቀስ በነበረበት ጊዜ በሰማኒያ አንድ ይመስለኛል፣ ሰማኒያ ሰማኒያ አንድ እኔ ደግሞ የሂደን ክፍለ ህዝብ ሆኜ በአላማጣ አካባቢ ስለነበርኩኝ እንገናኝ ነበር። የጋራ የዞን ስብሰባዎች ላይ እንገናኝ ነበረ እና ትውውቃችን ያኔ ነው። ከዛ በኋላ በተለያዩ የፖለቲካ ጉዞዎች ላይ አልተገናኘንም ለረዥም ጊዜ እና ድንገት አገኘሁት ሰላም ሆቴል እንደማላውቀው ሆኜ ተዋወቅን። ከዛ በኋላ ግን ለብቻችን እንድንገናኝ ሁኔታዎችን ፈጠርኩኝና ተገናኘ። ምክንያቱም አንዱ የሻቢያ ኢትዮጵያን ፖለቲካዎችን አያያዝ በጣም የሚገርም ነገር፣ የተለያዩ ቦታዎች ነው ሰዎች የሚቀመጡት እና ሆቴል የተለያዩ ሆቴል ቦታዎች ላይ ሰዎች እንዲያርፉ ይደረግና እንዲገናኙ አይደረግም። ከውጭ ሀገር የሚሄዱ ወደ ኤርትራ ሲሄዱ ከአውስትራሊያ በለው ዋላ ከአውሮፓ ከምናምን ከተለያዩ ቦታ የተለያዩ ሆቴል ላይ ይቀመጡና ሶስት ቀን አራት ቀን ወይም ሳምንት ሲቀመጡም ሳይገናኙ እዛች ስብሰባ የምትባለ ላይ ተገናኝተው ካሜራ ብቻ እኛ እንቀርጻለን ከዛ በኋላ እነዛ ሰዎች ተገናኝተው አይወያዩም ያቺ የተቀረጠች ካሜራ ለብዙ ጊዜ ያው ፕሮፓጋንዳ መጠቀሚያ ትሆናለች እዛ ግን ሁለት ሶስት ጊዜ አጋጥሞኛል ለእኔ ኮሎኔል ታደሰና ደምስ በለጠ ደምስ በለጠ ጋዜጠኛ ነው በማገናኘቴ ማስጠንቂያ ተሰጥቶኛል በየነ ወንዳፍራሽና ገላሳ ዴልቦን በማገናኘቴ በጣም እንደ ጠላት በጣም አይለኛ እንትን ደርሶብኛል በባህሬ እኔ ደግሞ የተለያዩ ቦታ ያሉ ኢትዮጵያውያኖችን አንዱን ገጀረት፣ አንዱን ገዛ ማንዳ፣ አንዱን ባገሊያ ነው አለ እንዴ እንደ የሚባል ሰው እስኪባባሉ ድረስ አንዳንዶቹ በሚዲያ ነው የሚተዋወቁት፣ እና እንደዚህ ያደርጋሉ። እና ፍስሀም በመጣበት ጊዜ መቶ አለቃ ፍትዊ፣ መቶ አለቃ በሪሁን እና አንደኛው በረሀ የሚባል ነበሩ እዛው አስመራ። ፍትዊ ማለት ብልሃቱ የሚል ቅጽል ስም አለው። መድሚዳ የሚባል ደግሞ አርቲስት ነበር ዘፋኝ። እነዚህ በሙሉ ነባር ይህ ውሃት ታጋዮች ናቸው። በኋላ ፍስሀ ከመጣ በኋላ ፍስሀ ጋር በነበረን የመጀመሪያው ጭውውት፣ የመጀመሪያው ሰሞን የቲፒኤልኤፍ የተወሰነ ክፍል በጣም አክራሪ የሆነ የትግራይ ጠባብ ብሔርተኝነትን የሚያራምድ እየሆነ ስለ ከኢትዮጵያ የፖለቲካ እየወጣ ነህና እኛ ብቻ የሚሉት አቋም የሚያራምዱ ክፍሎች አሉ። እኛ ብቻ ነን የኢትዮጵያን ህዝብ ትግል ለዚያ በቃን፣ ሌላው ኢትዮጵያ ህዝብ እንዳልታገለ፣ የኦሮሞ ህዝብ የሄደን የትግል እንትን መግለጽ የማይፈልጉ በነገራችን ላይ እነ አለም ሰገድ ገብረ አምላክ ከህወሀት ወገዱ ድረስ የሄዴን ታሪካዊ የቪዲዮ ምስሎች በኢትዮጵያ ቴሌቪዥን አይቀርብም ነበር። ይህን አሁን ስገልጽ እጅግ እያዘንኩ ነው የምገልጸው። ምክንያቱም በኢትዮጵያ ፖለቲካ ላይ እኛ ብቻ ነን ለዚያ በቃ ነው የሚል አቋም የሚያራምዱ እጅግ በጣም ጠባዊ ያሉች ነበሩ፣ አሁንም አሉ፣ በሚያሳዝን መልኩ፣ በሚያሳፍርም መልኩ። ምክንያቱም ታሪክን መካድ አይቻልም። ከሰሜን ሸዋ በኋላ በሰላሳ ሺህ የሚቆጠር የህወሀት ሰራዊት ከዚህ በኋላ አንዋጋም ብሎ ወደ ትግራይ ሲመለስ ያን አካባቢ መክቶ የታገለ የደርግን መልሶ ማጥቃት የተቋቋመው ያቆመው የገታው የሰሜን ወሎ ህዝብ፣ የቦረና ህዝብ፣ የደላንታ ህዝብ፣ የሰሜን ሸዋ ህዝብ ነው ከህዋት ሰራዊት ጋር ሆኖ ከህሌን ሰራዊት ጋር ሆኖ እና ነገር ግን እንደዚህ አይነት ብዙ ታሪኮችን የመካድ ሁኔታዎች አሉ። ተስፋዬ ገብረአብም ይህንን ነው እየፈጸመ ያለው እና የህዝቦችን ታሪክ መቅበር እጅግ ከሚያሳዝን ነገሮች ውስጥ አንዱ ነው እና ለነፍስሀም ስንመጣም ይህ ሁኔታ ነው ናፍስ ከፍስሀ ጋር የነበረውን ውይይትም ይሄን መቀየር መቻል አለብን። የትግራይ ህዝብን ኢትዮጵያዊነቱን ሊኮተኩት የሚችል ከሌላው የኢትዮጵያ ህዝብ ጋር በጋራ ማደግ አሁን ኢህአዴግ ከምርጫ ዘጠና ሰባት በኋላ እየሰራው ያለው አይነት በሁሉም ኢትዮጵያ ክልሎችን ልማትና እድገትን ለማምጣት የተደረገው ያለ እንቅስቃሴዎች ከዛ በኋላ የተከሰቱ የተፈጠሩ ነገሮች ናቸው ና የውስጥ ትግሎች ብዙ ተካሄደዋል። እኔ እስከሚገባኝ ድረስ በኢህአዴግ ውስጥ በቲፒልፍ ውስጥ የውስጥ ትግሎች ብዙ ትግሎች ተካሄደዋል። በጎ ነገሮችን ለማምጣት እና ፍስሀም ይህ ነው የነበሩ ሀሳብ። ድንገት ግን አንድ ከተወሰነ ሳምንቱ ወራቶች በኋላ በነበረን ውይይት ላይ አዝኖ ነገረኝ። የትግራይ ብሔርተኛ የሆነ ድርጅት እንዲያቋቁሙ በታዘዙ ከዛ ከነበሬው ጋር ከነ ጋር መገናኘት ጀመረ። ድርጅቱ የተቋቋመው በኤርትራ መንግስት ትእዛዝ ነው ወይስ በትግራይ ተወላይ ልጆች የዲሞክራሲና ፍትህ ፍለጋ ግል እንቅስቃሴ ራእይ ይዘው የተቋቋመ ድርጅት ነው? እንደ እኔ ግንዛቤም ሆነም ከፍሳ ጋርም ቁጭ ብለን እንደተወያየንባቸው ከዛ በኋላም በትግራይ ህዝብ ዲሞክራ በደሜት ውስጥ ያየኋቸው አንዳንድ እንቅስቃሴዎችም በኤርትራ መንግስት ግፊት እንደሆነ ነው። ያ ደግሞ ምክንያቱ ምንድን ነው? ትግራይ ላይ ሊረብሽ የሚችል አንድ የፖለቲካ ተጽዕኖ ሊፈጥር የሚችል ለኢሳያስ አጀንዳ የሚሆን ኃይል መፍጠር ከዛም ባሻገር ደግሞ በኢሳያስ ዙሪያቸው ላይ መግቢያና መሄጃ የሚያጣ አንድ ህብረተሰብ ፈጥሮ ሁልጊዜ በዙሪያቸው ጠብቋቸው እንዲኖር ለማድረግ ነው። ይሄ አማወቱና የሚሉት አይነት የኢሳያስ አካሄድ። ይሄ ሁኔታ ግን አልተዋጠላቸውም እነዚህን የህወሓት ታጋዮች። ምክንያቱም የህወሓት ታጋዮች በኢትዮጵያ አይነታቸው የሚያምኑ በኢትዮጵያ ውስጥ የፖለቲካ ተጽዕኖ ፈጥረን መስራት እንፈልጋለን የሚሉ ኃይሎች ያሉበት ድርጅት ነው እና እንደገና ወደ ብሄርተኝነት እንመልሳለን እንደ የሚል ጥያቄ ማንሳት ጀመሩ። ግን የፖለቲካ ብስለቱ ሊሆን ይችላል ፍስሀ ያገዘው ፔሌፍ ካድሪም ስለነበር አብዛኛውን ስራውን መሰቆጣ ሰቆጣ ከአማራ ህዝብ ጋር ከዋግ ህዝብ ጋር ስለሰራ እንደዚህ አይነት ሰፋ ያለ አስተሳሰብ ሊኖረው ግድ ነበረ። ጉባኤው ላይ ግን እነዚህ ነባር ታጋዮች አልተገኙም እና መጽሐፉ ላይ የምንገለጽ ግን ፍስሀን ጠቁቴ ቴሩ ነበር ሁ ነብልሃቱ ነፍትዊ ነበረ የሉም ጉባኤው የተነበር የተካሄደ ጉባኤው የተካሄደው ሀሪና ነው አሪና ወደ ኢትዮጵያ ድንበር አካባቢ ሆኖ ከጉር ልጅ ተሰኔን አልፈህ ጉር ልጅ የምትባል ከተማለች ከሱ ወደ ግራ ማለትም ወደ ምስራቅ ደቡብ አቅጣጫ ሄደህ ነው አሪና የምትባል ገለልተኛ መንደር ነው። ነዋሪ የለበትም። እዛ ነው የተካሄደው እና በጣም ጥቂት ሰዎች ናቸው። ከሰላሳ ምናልባት ወይም እንደዚህ ሀያ ምናምን አይበልጡም የነበሩ ጉባኤ የሚባለው ላይ ኮሎኔል ታደሰ ተገኝተዋል። ኮሎኔል ፍጹም ኮርኔል ምሩ ወንድ ተገኝተዋል። ኢትዮጵያዊ አተሳሰብ ይዛችሁ አንድ ላይ እንድትሰሩ ነው መመኛው የሚል መግለጫ ሰጡ። ኮርኔል ታደሰ ፊቱ ላይ ያነበብኩበት ያዘነበትን ሁኔታ ተረዳሆኝ። ምክንያቱም ደደሚት ከመጡት ውስጥ አምስት፣ ስድስት የሚሆኑ የአርበኞች ግንባር አባላት የነበሩ ናቸው። ከነዛ ውስጥ አንዱ ሞላ ነው፣ ሞላ አስገዶም ነው። ሞላ አስገዶም ማለት አሁን በቅርቡ ከኤርትራ ጦሩን ይዘው ወደ ኢትዮጵያ የተመለሰው የድምሀት መሪ ማለት ነው። በትክክል በትክክል፣ ሞላ አስገዶም እሱ ነው። ሌሎችም ነበሩ እና መኮንን ተስፋይ እሱም የአርበኞች ግንባር ነው። አሁን መኮንን ተስፋይ አሁን ሞላኪ ሄደ በኋላ ሄደ የምት ሊቀመንበር የሆነው ነው። ኮርኔል ፍጹም ወይም ሌኒን ኮርኔል ታደሰ ይህን ንግግር ሲናገር አብረን ብናሆን ጥሩ ነበር። በመቶ ሜትር ርቀት ላይ ነው ሁለቱ ድርጅቶች የተቀመጡት ካምፕ የሚባለው በመቶ ሜትር ርቀት ላይ አርበኞች የሚባሉ አሉ። ከዛ ጎን ደግሞ የቤንሻንጉል ሕዝብ ንቅናቄ የሚባሉ አሉ። ከዛ አለፍ ብለ ደግሞ የጋምቤላ ሕዝብ ንቅናቄ የሚባሉ አሉ። እንዲሁ ደግሞ አለፍ ብለ ደግሞ የኢትዮጵያ ሕዝብ አንድነት አርበኞች ግንባር የሚባሉ አሉ። የነ አቶ ተዋት ፓልቻ ማለት ነው። ቶቶዋል ፓሻ አሁን በቅርቡ ከኢትዮጵያ መንግስት ጋር ፈጥረው ወደ ኢትዮጵያ እንደገቡ ሰምቻለሁ። ያን ጊዜ ወደ ስምንት ዘጠኝ አስር የሚሆኑ ድርጅቶች ነበሩ። እና የሚያሳዝን ነገር ነው፣ የሚያሳፍር ነው የነበረው። ግን ያ የነ ኮርኔል ፍጹም ስራ ነው። ልክ እንደ ባላባት የእሱ በስዕላዊ ገለጻ ለመስጠት የኮርኔል ፍጹም ጽህፈት ቤት የሚገኘው ኮረብታ አለ። እዛ ኮረብታ ላይ ነው እና እነዚህ ድርጅቶች በዙሪያውን የተኮለኮሉት። እና እዛ ኮረብታ ላይ ሆኖ ወደታች ያያቸዋል እና ምናልባትም በመነጽርም ማን ይገባል ማን ይወጣልም፣ ያያቸዋል። ምንድን ነበረ ከአንዱ ካምፕ ወደ አንዱ ካምፕ ይሄዳሉ። ቅድም ያልኩ ደሚት ላይም እንደዚህ አይነት ነገሮች አጋጥመዋል። ፍላጎት እንደሌለ የተረዳሁት ያልኩ እኔ እዛው እያለሁኝ ሶስት ታጋዮች ሌሊት ከደሚት ካምፕ ጠፍተው ወደ አርበኞች ግንባር መጡ እና ተኩስ ተፈጠረ እና ምናው ሲባል ጠፍተው ወደዛ ሊሄዱ ሲሉ ተያዙ ናም ከዛስ ከጉባኤው ምስረታ በኋላ የደምሄት እንቅስቃሴ ኤርትራ ውስጥ ምን ይመስል ነበር? መጨረሻው ላይስ እንደምን ነው? ከዛ ወደዛ ሊሄዱ ይቻሉት? የደምሄት እንቅስቃሴ በአጭር ጊዜ ውስጥ እድገቶች እያሳየ መጣ። የተለያዩ ምክንያቶች ሊኖሩ ይችላሉ። አንደኛው ምክንያት ብዬን የማስቀምጠው የትግራይ ሕዝብ ለአስራ ሰባት አመት በመደራጀት በዲሲፕሊን ተሰባስቦ ውሳኔዎችን በጋራ የማሳለፍ እነዚህ ነገሮች ላይ ተሞክሮ ወስዷል በህወሀት እና ደሚት ካምፕ የሚገቡት የትግራይ ተወላጆች የአንድ ዲሲፕሊን ዘው ነው የሚመጡት እና አመኑም አላመኑም ያን እንደ ድርጅት ተቀብለው ይሰራሉ። ስለዚህ የአመራሮች የድርጅቶች የእነዚህ አባላቶች ናም ዲሲፕሊና ላይ የክፍፍል ስራ እንደዚህ እንደዚህ ነገሮች አሉ። ከዛ ባሻገር ብዙ ቅርብ ስለሆነ ደግሞ ብዙ የትግራይ ተወላጆች ይመጣሉ። በሌላ አጋጣሚ ላይም እንደምጽፈውም በመቶዎች በሺዎች የሚቆጠሩ የትግራይ ተወላጆች ተሰኔ አካባቢ የሚገኘ ወደ ለገሰ የሚባል የኤርትራዊ እርሻ እዛ በነጻ የጉልበት ስራ እንዲሰሩ ይደረጋሉ ጉልበት ስራ ገንዘቡ ለደሚት ገንዘብ ማጠናከሪያ እንዲሆን ይደረጋል። አስመራ ውስጥ ኤርትራ ውስጥ ያሉ የትግራይ ተወላጆች ደሚትን እንዲደግፉ በኤርትራ ሀገራዊ ደህንነት ተጽዕኖ ተደርጎባቸዋል። ንብረቶቻቸው እንዳይወሰዱ የተለያዩ ንግድ ቦታዎች ላይ የሚሰሩ ነበሩ። ወርቅ ቤት፣ ጋራዥ፣ ምናምን ውስጥ የሚሰሩ የትግራይ ተወላጆች አባላቶች ሆነው ደሚትን ማገዝ ጀመሩ። ደሚት መኪና ተሽከርካሪዎች፣ የድርጅት የተለያዩ የባህል የሙዚቃ ባንድ ተፈጠረ። ስለዚህ የደሚት እንቅስቃሴ በሚታይ አይነት እድገት አመጣ። እንደ አጋጣሚ ደግሞ በደሚት አመራርነት ነፍሰ ኃይለ ማርያም ቀድሞውንም የድርጅት አባልም ስለነበረ፣ የካድሬም ስለነበረ ስለዚህ በአመራርና በታጋዩ መካከል ምን አይነት አንድነትና ምን አይነት ጓዳዊነት የምትሳሰብ መፍጠር ይቻላል የሚሉት ልምድ አለው። ስለዚህ በቀላሉ በጣም ተወዳጅ ስለሆነ ኑሮም ተቀማጭ ነትም እዛው ነው። የሌሎች ድርጅቶችን አመራር ስታይ ደግሞ በተቃራኒ ነው። በምቾት ላይ ይኖራሉ አመራሮቹ። ታጋዮቹ እዛ ተሰኔ ላይ፣ አፊንቦል ላይ ምንም አይነት የጓዳዊ ትስስር የሌለበት ሁኔታ ነው የምታየው። ይሄ ሁኔታ እየቀጠለ ሄዶ አንድ ወቅት ላይ ሳምን ያለኝ ኮሎኔል ፍጹም ሰራዊቶቻችን በኢትዮጵያና ኤርትራ ድንበሮች ላይ በብዛት እንድንዘረጋ፣ ጥበቃ ላይ እንዲሰማራ ግፊት የተደረገብን ነው ምክንያቱም ኤርትራውያኖች ወጣቶች ሲሸሹ ኢትዮጵያ መከላከያ ሰራዊት ኃይሎች እያዩ እንዳለዩ ያሳልፋሉ። ምክንያቱም የገዛ ወንድሞቻቸው ናቸው። ስለዚህ እናንተ እንድጠብቁ ግፊት ያደርገብናል እና ያን እንዴት ልናደርግ እንችላለን ብዬ ከነፍጹም ጋር ስጣላ ቆይቼ ወጣሁኝ። ልስማማ አልቻልኩኝም። ማለት በሌላ ጊዜም እንዲህም ይኸው የተወሰነ ሰራዊት ወደ አስመራ ዙሪያ መጥተው እነዚህ የኤርትራውያን ወጣቶችን በመግፈፍ ወደ ውትድርና እያፈሱ በመውሰድ ላይ እንዲሰማሩ ግፊት ይደረግባቸዋል ያ ደግሞ ትግራይና የኤርትራን ህዝብን እንደገና የሚያቋስል ነገር እንዴት እንሰራለን ብሎ አጥብቆ ይቃወማል አሁን የኤርትራ ህዝብ ለዚህ ነው በደሚት አባላቶች ላይ ከፍተኛ የሆነ ተቃውሞና ጥላቻ ወይም ቂም ልትለውም ትችላለ እያያዘ የሄደበት ምክንያቱ ምክንያቱም ደሚቶች ናቸው አሁን እያሰቃዩን ያሉት ለኢሳያስ ታዛዥ ሆነው የሚተገብሩ ያሉት እነሱ ናቸው ከኋላ ሆኖ የሚገሉን ያሉት እነሱ ናቸው የሚል አቋም የሚያራምዱበት ምክንያት አንዱ ይሄ ነው ግንባር ላይ ከአድኳላ ከክሳዲቃ ጀምረ እስከ ጦሮና እንደዚህ እስከ ሽምልባ ሽላሉ እንደዚህ አይነት ቦታዎች በሙሉ ድንበር ላይ ያሉ አረዛ ምናምን ነገር የሚባሉ ቦታዎች ከትግራይ ጋር ቅርብ የሆኑ በሙሉ በደህሚ ታጋዮች ቁጥጥር ስር እንዲሆኑ ተደርገዋል። ለብዙዎች አስገራሚ የሆነውና እስካሁንም አናጋሪ የሆነ ያለው የያን ያክል ግንኙነት የነበረው በተለይም ከኤርትራ መንግስት ጋር በቅርበት ሲሰራ የነበረ ድርጅት በህዝብም አሉታዊ የሆነ አመላከትን እስከ ማፍራት ድረስ የደረሰ ድርጅት ከኤርትራ መንግስት ጋር በመወገኑ መጨረሻ ከተሆንም ወደ ሀገር ተመልሶ ገብቶ ሰላማዊ ህይወትን ለመምራት ደርሰዋል። ከዛ አይነቱ እንቅስቃሴና የቅርብ ግንኙነት ወደ ገርቤት ገብቶ እንደገና ያንን ስርአት ሰዓት እስከ ማውገዝ የደረሱበትስ የአቋም ለውጦች ከምን የመነጩ ናቸው? ይሄ አንድ ግልጽ የሆነ ነገር አለ። በኢሳያስ አማካኝነት ዴሚት እንዲፈጽማቸው የተደረጉ የሄዱት አፍራሽ ወይንም ታሪካዊ ጥፋቶችና ስህተቶች ነገ ጠዋት በትግራይ ህዝብና ህዝብ በኤርትራ ህዝብ መካከል ቂም የሚያሳድር መጥፎ አሻራ የሚያሳድር ተግባር እንደሆነ ለመገምገም ለትግራይ ተወላጆች በጣም ቀላል ነው። ምክንያቱም በገዛ ወንድሞቻችን ላይ ይህን ተግባር እንዴት እንፈጽማለን የሚል ጥያቄዎችን ማንሳት የጀመሩበት ሁኔታ እንደሆነ ይታኛ። ምክንያቱም ፍስሀ ያን ይል ነበር። ፍስሀ እንዴት ነው በኤርትራ ህዝብ ላይ እንደዚህ ልንፈጽም የምንችለው? ሊሆን አይችልም ይል ነበር እና ያን ሰሞን ነው የተገደለውም ፍስሀ። ምናልባትም አንድ ሳምንት፣ ሁለት ሳምንት አልቆየም። የተገደለውም በኤርትራዊ ታጋይ ነው መኪና ውስጥ አሳፍሬም ብሎ ከኋላ መጥተው ፍስሀ ከተገደለ በኋላም የነሞላ ወደ ፖለቲካ ስልጣን መምጣት እነሞላ ደግሞ እነሱ ይኖሩበት የነበረው ሁኔታ ለነሱ ኢሳያስ እነ ሌኒን ያደርጉላቸው የነበረው ታዛዥና ያዛዥነት ግንኙነት እየበዛ መሄዱ ጠንቁን ለመገምገም አስችሏቸዋል ብዬ አስባለሁ። ምክንያቱም ከማንም በላይ በሁለቱ ህዝቦች ላይ እንዲህ አይነት ነገር ሲፈጠር ተጎጂም የሆነው ያሻራው ተዛዙ ላይ ነው እና የዛ እኩይ ተግባር ደግሞ አስፈጻሚ መሆንን አልመረጡም። ለእኔ የሚረዳኝ ይሄ ነው። እንደዚሁ መጽሐፍ ውስጥ ከተነሱት ውስጥ እናንተ የምትሰሩበት ማስታወቂያ ሚኒስቴር በተለይም በአማርኛው ክፍል ሬዲዮና ቴሌቪዥኑ ያደርገው የነበረውን ሚና ተሰፍሯል። ከዚም ኤርትራ፣ ኢትዮጵያ ተቃዋሚ ድርጅቶች እንቅስቃሴ እንደዚ ይኋል። ከዛ ባሻገር በዚሁ በተለያዩ ሁኔታዎች ወደ ኤርትራ የሄዱ ኢትዮጵያውያኖችም የደረሱበት የማይታወቅ እና ደብዛቸው የጠፉ ሰዎችም እንዳሉ እንደዚሁ ተጠቅሷል እዛ ውስጥ። ከዛም ውስጥ ጎላ ያለ ስም ያላቸው የተወሰኑ ወገኖች አሉ። ለነኚህ ግለሰቦች የደረሱበት አለመታወቅ ዋነኛ ምክንያቶች ምንድን ናቸው? እንደ አብነት የሚነቀሱት ሰዎች ስነማን ናቸው? ከባድመ ግጭት በኋላ የኤርትራ መንግስት በኢትዮጵያ የፖለቲካ አያያዝ ላይ እየተከተለው የሄደው ነገር የኤርትራና የኢትዮጵያን ሕዝብ ግንኙነቶች የሚያበላሹ ሁኔታዎች በግልጽም በድብቅም እየቀጠሉ መሄዳቸውን የሚቃወሙ የተለያዩ ታዋቂ ግለሰቦች መውጣት፣ የፖለቲካ ኃይሎች መፈጠር መጀመሩ የታየበት ሁኔታ ነው የነበረው በኤርትራውያንም በኢትዮጵያንም በኩልና ያን ደግሞ እንዲስተካከል እንዲታረም የሚያደርጉ የተለያዩ ሰዎች ነበሩ። በኢትዮጵያ አርበኞች ግንባር በደሚትም እንዳየናቸው እንደነዚህ እንደነፍሳ አይነት ሰዎች በአርበኞች ግንባርም እንደነ ኮሎኔል ታደሰ ሙሉና አይነት ታዋቂ ሰዎች እነ ተስፋዬ ጌታቸው አይነት ሰዎችም እነበየነው እንደ አፍራሽ አይነት ግለሰቦች የኢሳያስን አካሄድ አፍራሽነት በቅርበት ስንነጋገርባቸው የነበሩ ነበሩ። ከነዛም ባሻገር በኤርትራውያኖችም በኩልም እኛ በምንሰራበት በነበር ጊዜ ይሄ የምታደርጉት ነገር እኮ አንዳንዱ በኢትዮጵያ ላይ አፍራሽ ነገር አለው። ለምሳሌ በቴሌቪዥን ፕሮግራም ላይ አጋሚ የሚል ቃል ይስተናገራል፣ እንደ ጸያፍ ነገር ነው። አምሃራ የሚል ነገር ይስተናገራል። ይሄ መታገድ አለበት ብለን በተደጋጋሚ በስብሰባዎች ላይ እናነሳለን። የኢትዮጵያን ባንዲራ አህያ አልብሶ ወይንም ህይወት የደርግ ወታደራዊ ሚሊታሪ ልብስን እንደዚሁ አህያ አልብሶ የነጻነት በዓል ላይ ማቅረብ በቀጥታ ስርጭት ይታይ በነበረ ፕሮግራም ላይ ከእንግሊዝ ሀገር ከኛ ጋር የሚሰሩ ሆኑ የኢትዮጵያን ፖለቲካ ቡድኖች በቀጥታ የተቃውሞ ደብዳቤ ነበር የላኩልን። እንደዚህ አይነት ነገር ከኢትዮጵያን ጋር አብረን እንሰራለን እያልን እንዴት እንደዚህ አይነት ነገር አሁንም የኢትዮጵያን ክብርና የኢትዮጵያ ህዝቧን ክብር የሚነካ ነገር ለምን ይፈጽማል? ይሄ እንዲታረም በጣም በተደጋጋሚ ብዙ ነገሮችን እናደርግ ነበር፣ ግን ሳሚ አናገኝም። አንዳንድ ጊዜ ወዲያው እንደሚስተካከል ይነግሮናል፣ ግን ትንሽ ቆይቶ ያ ነገር ይሆናል። ፕሮግራሞቻችን ላይም ለኢትዮጵያውያን መልካም ነገር ጦርነቱ እንደማይጠቅም ጦርነቱ የተወሰኑ ቡድኖች እንደሚያስተናግዱ እንደሚጎዳ እንናገራለን፣ ግን ወደ ተጨባጭ ሁኔታ ስናይ የኤርትራን ጥገኝነት ወይም የኤርትራን መንግስት ጥገኝነት ከለላ ጠይቆ የሚመጡ ኢትዮጵያኖች ላይ የሚደረገው አያያዝ ደግሞ በተቃራኒ ነው። በሺዎች የሚቆጠሩ ኢትዮጵያኖች አሁንም ማንም ቀ መስቀልም የተባበሩት ምክሳደስ ከፍተኛው ኮሚሽን የማያውቃቸው ኤርትራ ውስጥ ታግተዋል። እነዛ ናቸው አሁን የተለያዩ ቴሌቪዥን ጣቢያዎች ላይ እንደ ተቃዋሚ ኃይል መሳሪያን ገበ ብረታን ገበ የምናያቸው እነዚህ ሰዎች መሄጃ ከሌላ ሲያጡ አፋበት ሻባይት መንደር ለ አስራ አምስት ዓመት ለ አስራ አራት ዓመት የተቀመጡ ልጆች እነ ተስፋዬ ወርቅነህ የጅማ ልጅ ነው። በጣም ታዋቂ ነው። አባቱ ፖሊስ ነበሩ፣ የፖሊስ ሻምበል። እናቱም የፖሊስ ባሻ ነበሩ። ወንድሞቹ አሁንም አሉ እዚያው ጅማ ጋሮ። እነ ቢኒያም አላምረው አይነት ልጆች እነ መኮንን መቶ አለቃ አበበ የቦረና ልጅ ነው። መቶ አለቃ አበበ መኮንን መቶ አለቃ አበበ የሰቆጣ ልጅ ሌላ እንደዚሁ የሄዴን ታጋይ የነበሩ ልጆች፣ ጠርጠራው የሚባል የሄዴን ታጋይ የነበረ ልጅ የምስራቅ ጎጃም ዞን ፖሊስ አዛዥ ነበር። መጀመሪያም የሄደን የሬጅመንት ክፍለ ሰራዊት አዛዥ ነበር። እንደነዚህ እንደነዚህ አይነት በጣም ንጹህ ቅን ኢትዮጵያውያን ወገኖቻችን ጠፍተዋል። አንዳንዶቹ የት እንዳሉ አይታወቅም። አንዳንዶቹ እስካሁን ድረስ እዛው ሻባይት መንደር ውስጥ የታገቱ አሉ እና ያማል፣ በጣም ያማል። በስቃይ ውስጥ ነው አስራ አራት አመት የቆየውት። ግን ይሄን ለመረዳት ብዙ አልቆየውኝም። እኔ ምናልባትም ከአንድ ሁለት ሶስት አመት በኋላ የኢሳያስ ኢትዮጵያና ኤርትራ ህዝብ አዘቅት ውስጥ ለመክተት የሚሰሩ ሰው እና ቡድን መሆናቸውን ለመረዳት ግን ደግሞ መቆየት ነበረብኝ። መቆየት ስለነበረብኝ ነው የቆየሁት። እነዚህን ታሪካዊ ሰዎች አውቄ መውጣት ስለነበረብኝ ነው። እነ ኮርኔል ታደሰ ይኸው ነው የነበረው። በግልጽነት ነበር ይህን ነገር የሚገልጡ የነበሩ እና እነ አቶ መለስ ወልደስላሴ አሁን ልገልጻችሁ አልፈለግኩም ነበር። ስለ ተስፋዬ ገብረአብ በገለጽኩት ጊዜ ተስፋዬ ገብረአብን ስናገኘው አንድ ኤርትራዊ ደራሲ ጸሐፊ አልኳቸው። እሳቸው ናቸው አሁን የዛሬ ወር አካባቢ ምግብ ከበሉ በኋላ እዚያው በጥቂቃዎች ውስጥ ሞቱ። ለምን? በጣም በኢትዮጵያ ውስጥ ነው ረዥም አመት እድሜያቸውን ይኖሩት። መጽሐፍ ጽፏል። ኢትዮጵያ ውስጥ የአሸናፊነት ስነልቦና የሚል መጽሐፍ ጽፏል። በግረገጾች በኤርትራና በኢትዮጵያ ግንቦች፣ ግንኙነቶች ላይ በጎ ነገር መስራት እንደሚገባን ይጽፉ ነበር። የእኛም ፕሮግራም ቅጣጫ ለማስያዝ ያግዙን ነበረ፣ ግን እንዲሳተፉ አይፈቀድላቸው ነበር። ብዙ ጊዜ ጠይቀው ነበረ። ኤርትራውያን ጸሐፊዎችን አሁን ያለው ትውልድ በሁለቱ ሕዝቦች መካከል ላይ ልዩነትን ሳይሆን አንድነትን የሚያሳይ ነገር ላይ አተኩሮ ከሰራ የሁለቱ ሕዝቦች መልካም ልዩነትን ሊፈጥር የሚችል ኃይል ትውልድ ልንቀርጽ እንችላለን ብሎ የሚያስቡ ነበሩ። እንደዚህ እንደዚህ እንደዚህ አይነት ሰዎች እንዲጠፉ ይደረግና ጥላቻን ብቻ የሚያስተጋቡ ምንም የማያውቁ የኤርትራና ኢትዮጵያ ሕዝቦች ልዩነት የማያውቁ ጥላቻን ብቻ የሚያንጸባርቁ ትውልዶችን ነው ኢሳያስ እየፈጠረ ያለው። በመጽሐፍ ውስጥ እንደተገለጸው አሁንም እንዳነሳኸው በተለይ ቀደም ሲል ኢትዮጵያ ውስጥ ረጅም ጊዜ የኖሩ አማርኛ ተናጋሪ ኤርትራውያን በተለያየ መንገድ ወደ ኤርትራ እንዲሄዱ ወይም በምርጫም ሆነ በግፊት ሄደው የሚኖሩ ኤርትራውያን አሉ። እነኛ በፕሮግራሙ ላይ አንዳንድ ጊዜም ታሳትፏቸው ነበር። ጥሩ ትውስታዎቻቸውንም እንደዚሁ ያንጸባርቁ ነበር። የነዛ አማርኛ ተናጋሪ የነበሩ ወይም ኢትዮጵያ ረጅም ጊዜ የቆዩ ኤርትራውያን ኢትዮጵያ የነበራቸው አመለካከት በጎ ሊሆን የቻለው ምንም እንኳን ኤርትራዊ ሆነው ኤርትራን መርጠው እዛ ቢኖሩም ግን መልካም በጎ አሳሰባቸውን ሊቀይሩ አልቻሉም። ያንን ወደ ጥላቻ አለወጡትም። አሁንም በጎ አመለካከት አላቸው። በሁለቱ ሀገራት መካከልም መልካም ሁኔታዎች እንዲፈጠር ትዝታዎቻቸውም እንደዚሁ በጎዎች ናቸው። ይህ የሆነበት ምክንያት ምንድን ነው? ሌሎች አሉታዊ የሆነ ገጽታ በኢትዮጵያ ላይ ለመፍጠር ሲሞክሩ እነኚህ ሰዎች ግን ያም እዛ ተቀምጠ ዛን ሁሉ ፕሮፓጋንዳና ጫና ያለባቸው አመላከታቸው ቀና ወይም በጎ ሊሆን የቻለው ከምን አኳያ ነ? በጣም አመሰግናለሁ። በጣም ተናግሬ የማልጠግበውን ነገር ነው ያነሳሌ ምክንያቱም እዚህ ላይ ነው መሰራት አለበት ብዬ ስለማምን ነው። አሁን መልካም ነገርን ለመፍጠር ምክንያቱም ኤርትራ ውስጥ ለረዥም አመት የኖሩ ሰዎች ከኤርትራን ከኢትዮጵያውያን ጋር በፍቅር ኖረዋል ያለ ምንም ልዩነት። እኔ ልገልጸው ማልችል ታላላቆች ልገልጿቸው ብዙ የሚችሉ ብዙ ኤርትራያኖች በኢትዮጵያ ላይ ኢትዮጵያ ውስጥ ሲኖሩ እንደ ኢትዮጵያዊ ሆነውም ኤርትራዊ መሆናቸውን ወይም ልዩነት እንዳለውም ሳያውቁ ኖረዋል እና ይሄ ሁኔታ ሲያጋጥም ይ የመባረር ሁኔታ ሲያጋጥም ጥላቻ እንዳይኖራቸው ያደረገው ነገር ምንድን ነው? መባረር በተጀመረበት ጊዜ ሁለት አይነት ነገሮች ነገሮች ይንጸባረቁ ጀመር። ኢትዮጵያ ፖለቲካ ውስጥ ወደ ክልል በለው ዞን በለው ወረዳ ቀበሌ ህብረተሰቡ ውስጥም ኤርትራውያኖችን በጥላቻ ማየት የጀመረ ወዲያው ጥቂት ኃይል ተፈጠረ። አብዛኛው ኢትዮጵያዊ ግን ኤርትራዊያኖችን እያለቀሰን የሸኘው ኤርትራዊያኖችን ንብረት እየጠበቀ ስራ ውስጥ አስራ አራት አመት የኖሩ ሰዎች ኢትዮጵያ ውስጥ የነበራቸውን ንብረት ቤት እያከራዩ ገንዘብ በውጭ በኩል የሚልኩላቸው ሰዎች ነበሩ። ንብረቶቻቸውን የጠበቁላቸው ሰዎች ነበሩ። የተለያዩ አባትና እናት ወይም ጎረቤት ሆነው ኢትዮጵያኖች እዚህ ጋር በዓል ሲያከብሩ ለኤርትራውያን ጎረቤቶቻቸው ደግሞ በግ የገዙ የበዓል አስፈላጊ ነገሮችን እያሟሉ አብረው እንዳይከፋቸው ያደረጉ ኢትዮጵያውያን ወገኖች ነበሩ። ከዛም ባሻገር እኔ በተባረርኩበት ጊዜ ስንሄድ ጎንደር ላይ ያጋጠመ ሁኔታ የጎንደር ህዝብ ራት ሰርቶ ድግሽ ዘግስ ተደግሶ ሳንበላ እንዳንተኛ እስከ እኩለ ሌሊት ድረስ ተጠብቀን አስራ አራት የሚሆኑ አውቶቡስ ነው። የጎንደር ህዝብ ያደረገልን መስተንግዶ የሚረሳ አይደለም። ከበርሃ ነው የገቡት ተብሎ እና ያኔ እንዴት ሊረሳ ይችላል ያ ህዝብ ያሳየን ፍቅር። ምክንያቱም አይዟችሁ ብሎ የምንፈልገውን ነገር እንድንታጠብ ሙሉ ቀን ነው የተጓዝነው በአውቶቡስ ወደ አርማጭሆ ስንሄድን በሚቀጥለው ቀን ስንሄድን አርማጭሆ ላይ በረሃ ላይ ወደ ሶስት ሰዓት ቆይተናል ጨለማ ውስጥ መሸ ሁመራ መግባት እንችል ነበርና አብሮን የነበሩት ፖሊስ እያንዳንዱ ፖሊሶች ነበሩ አውቶቡስ ውስጥና፣ እንደ ጓደኛ ነበር የሚያጫወቱ ምንም ልዩነት የለም። እና እነሱ ወርደው ቆይተው መጡ እና ምንድን ቆየን ሳዚ ነው ለምን ሁመራ ገብተና ስላቸው፣ ምናሉን ከትግራይ ከገብሮ አስራት ቢሮ የመጣን ሴስ ወታደራዊ ስለላይ ሀይሎች ነን። እነዚህን ኤርትራውያኖች አስረክቡና ተመለሱ ተብለን ነው ለምንድን ዚ በራይ ላይ እናስረክባችሁ? ምክንያቱም እኛ ወደ አገራቸው ሸኟቸው ነው የተባለ ነው እንጂ ብዚህ ለእናንተ የምናስረክበው ለምንድን ነው? በዚህ ጭቅጭቅ ነው ስንከራከር የነበር ነው አሉ። ቅድምም ስገልጽልህም ያ የፖሊስ አዛዥ ፈንታ ይባላል። እኛም አናቀው። ለዋላይነት የምትባል መንግስት መታ በኤርትራ ላይ የሚፈጸመው ነገር በሙሉ ብዙ ህገወጥ ነገር እያየን ነው አለ። ምክንያቱም ኢትዮጵያዊ ዜግነት ያለኝ ኢትዮጵያዊ ፓስፖርት የምጠቀም በኢትዮጵያ ፖለቲካ የሰራው የታገልኩ ከመሬት ተነስቶ አንድ ሰው በቃ ኤርትራ ነሄድ ትባራለህ ሲልህ ፍርድ ቤት ቀርቤ ቢሆን ወይም ለጸጥታ አስጊ ሆኜ የተጨበጠ ማስረጃ ቢኖረ እና እንደዚህ አይነት ነገሮች በጣም ህግና ህግ መንግስትን የጣሱ ነገሮች ሲፈጸሙ በዚህ በኩል ደግሞ ነጻ ሆኖ ደግሞ ነገሮች የሚታዘቡ የነበሩ ሰዎች ነበሩ። ግን እንዳለመታደል ሆኖ እነዛ ገለልተኛና ያን ሁኔታ በሰላም መፍታት የሚችሉ የነበሩ ሰዎች በድምጽ ብልጫ ተሸንፈው ነበረ። ኢህአዴግ ውስጥ ደግሞ አንዱ ችግር ያው ሻእቢያ በፈጠረው ወረራ የተቆጣውን የኢትዮጵያ ፖለቲክስ ለማስተናገድ ሲባል ብቻ ኤርትራውያኖችን ቪክቲም ወይም ኤርትራውያኖችን ሰለባ ያደረገ እርምጃ ተካሄደው እና እንደገና ሆመራ ላይም ስንደርስም አሁንም እነዛው ከትግራይ የመጡ ሚሊሻዎች የሚባሉ አስረክቡን ብለው መሳሪያ ተማዘዙ እዛው ፊታችን ላይ ስለዚህ ድንበር ላይ እኛ እነዚህ ሰዎች ወንጀለኞች ናቸው አልተባልንም ወደ አገሯቸው ሸኟቸው የተባልነው ብለው በሰላም እንድንሻገር ተደረገ ያች አጋጣሚ አንድ ነገር አሳይታናለች ይህን እርምጃ የሚያጋግሉ ሰዎች አሉ ጥላቸውን በጣም ወይም ኤርትራውያን ላይ በቀል ለመፈጸም የሚፈልጉ ሰዎች አሉ ሁኔታዎችን ደግሞ በለዘበ መንገድ ለማስተናገድ የሚፈልጉ ሰዎች አሉ። በኤርትራ በኩልም የመጣም እንደሆንም ከኢትዮጵያ ጋር ይሄ የድንበርን ጉዳይ በሰላማዊ መንገድ ቁጭ ብለው መፍታት የሚፈልጉ የፖለቲካ ክፍሎች ነበሩ። እነዚህ በኋላ ከወያኔ ጋር ተመሳጠራችሁ፣ ተደራደራችሁ ተብለው የታሰሩት እንደነዚህ እንደ ኃይለ ወልደትንሳኤ የመሳሰሉት ኃይሎች እነዚህ ይህ ጦርነት እንዳይነሳ ቁጭ ብለው ከኢህአዴግ ጋር እየመከሩ ነገሮች ማለዘብ የሚፈልጉ ነበሩ። ነገር ግን በሁለቱም በኩል በኢህአዴግም ጥላቻን የሚያስተናግዱት ጽንፈኛ ኃይሎች ነበሩ። የነዛ ጽንፈኛ ኃይሎች ጠንቅ ሁለቱን ህዝብ ቆርተዋል። ወደ ኤርትራ የተሻገሩት ኤርትራያኖች ከኢትዮጵያ ረዥም ዓመት የኖሩ ሰዎች ሰላሳ ሀያ ዓመት አርባ ዓመት አብሯቸው የቆየውን ስብእና ከኢትዮጵያ ጋር አብሮ የፈጠሩትን መልካም ነገር አሁን በተፈጠረ ሁኔታ ብቻ ጥላቻን ማስተናገድ እንደማይገባ ወዲያው ነው ሁሉም ነገር ግልጽ የሆነው። እና እንደ ጥሩ ነገር ደግሞ እኛ በኛው እንገናኝ ነበር አመቻዎች ነበር የምንባለው እና በየትኛውም ቦታ ላይ ሰርግ ላይ ሀዘን ላይ በረፍት ሰዓት ሻይ ስንጠጣ፣ ቡና ስንጠጣ ሰብሰብ ብለን ሞቅ ያለ ጨዋታዎች ይዘን ሁል ጊዜ ያን ፍቅር ውስጣችን ውስጥ እንዲቆይ እናደርጋለን። ያ ያደግንበትን ወሎ፣ ጎጃም፣ ጎንደር፣ ድሬዳዋ ያደገው ኤርትራዊ ስላደገበት ህብረተሰብ ፍቅር ሁል ጊዜ ታወራለህ። ውጭ ያሉ ኢትዮጵያውያን ጓደኞቻችን ስልክ ይደውሉልናል፣ ብር ይልኩልናል። በእኛ ፕሮግራሞች ላይ እንዲሳተፉ ዕድሎችን መፍጠር ጀመርን። አንዱ ነገር ምንድን ነው? ይሄ የባድመ ጦርነት ካለቀ በኋላ የእኛ ፕሮግራም ምንድን ነው የምንሰራው ከዚህ በኋላ ተብሎ ጥያቄ ተነሳ እና ኢትዮጵያውያን ተቃዋሚዎችን የእነሱን ትር ማስተናገድ ከዛ በኋላስ ምን መገር መስራት አለብን? ኢትዮጵያ ውስጥ በቃ መቶ በመቶ የኢትዮጵያን ፖለቲካ ልንሰራ አንችልም። ምክንያቱም እዛ ጋር የተደራጀ የኛ ኃይል የለም አይገባንም። እና ሀሳቡም የመጣውም እውነት ለመናገር በእኔ ነው። የመዝናኛ ፕሮግራም ይዘጋጅ የመዘኛ ፕሮግራሙ ምንድን ነው? የበዓል ቀን የምናደረግ ከሆነ ኢትዮጵያውያኖችን ሊሳተፉበት የሚችል ሁኔታ እንፍጠር። ያለ መፍጠር ደግሞ ኢትዮጵያ ውስጥ የረዥም የኖሩ ኤርትራያኖች እንዲሳተፉ ማድረግ ነው። ፕሮፖዛል ያቀረብኩኝ ያን ነገር እንስራበት። ትንሽ የማንገራገር ሁኔታ ነበር በኃላፊያችን። ግን አጋጣሚ ደግሞ ጥሩ ሚኒስትር ነበረን። በዚህ አጋጣሚ አሊ አብዱ ጥሩ አይነት እንትን ነበረው፣ እኛ ፕሮግራም ላይ በተመለከት። ስለዚህ ጥሩ ነው ቢሰራበት፣ ቀጥሉበት ተባልን። ኢትዮጵያውያኖች በእኛ በኩል እንኳን አደረሳችሁ ፕሮግራሞች እንዲያስተላልፉ ኤርትራ ውስጥ ያሉ ኢትዮጵያውያኖችም ወታደሮችም እንኳን አደረሳችሁ እንዲሉ፣ በልብህ ያቺ ነገር ስላለች ነው ልትልን ትችላለች። በልቤ ውስጥ ያለችው ያቺ ነገር ከዚህ ከፖለቲካ ውጥረት ውስጥ ወጣ ብዬ እዚህ ላይ ለማተኮር ፈለግኩኝ። ምክንያቱም ዝግ የማታረገው ነገር አለ። በዚህ ጋር ኢትዮጵያዊነቱ አለ እና ሁለተኛ እንደገና ደግሞ ከእኔ ግለሰብ አተሳሰብ ባሻገር ደግሞ የህዝቡ ደግሞ ግንኙነት አለ እና በጣም ብዙ ትልልቅ ሰዎች የኢትዮጵያ ሬዲዮ ሲቋቋም የሙዚቃ የሙዚቅ ላይብራሪውን አርካይቭን የመጀመሪያው የሚሰሩ የነበሩት አቶ አስራት ተሰማ መምህር አስራ ተሰማ እሳቸው ማስተናገድ ቻለን። እንደነ ኢታሎ ቫሳሎ የኢትዮጵያ ብሔራዊ ቡድን ኳስ ተጫዋች የነበረውም፣ ጥላሁን ገሰሰ አርቲስት በሞተ ጊዜ በጣም ጥሩ ፕሮግራም ተሰራ። የሀረወርቅ ጋሻው በጣም ብዙ ታዋቂ ሰዎችን ኤርትራውያኖችን እንዲገልጹ አደረገን። ረዥም ዓመት የኖሩት ሩታጋዎች እንደነ ሄለን በሬ አይነት እንደነ ሰማች እስጢፋኖስ አብርሃም አርቲስት፣ እንደነ ብርሃን አብርሃ አይነት አርቲስት በአማርኛ እስጢፋኖስ አብርሃም ዘማች የትጌመነን ተማሪ ነበር። እድገቱ ህብረ ተግባረ ድጥላውን ሲያቀርብ በአካል ነበረ። በአማርኛ እየዘፈኑ የመጀመሪያ ዘፈናቸውን እንደዚህ እንደዚህ ያን ነገሮች በጣም ያን ነገር አደረጋል። እና ያ እንዲሆን ያደረገው ልትክደው ማትችለው ከፖለቲካው ልዩነት ውጭ ያ የፈጠረው ነገር አለ። አንድ የካቴድራል መንገድ ላይ እየሄድኩኝ ማን እንዳስቆሜ ታውቃለህ? አቶ አማራ ፈወርቂ የሚባሉ ሰው ያውቃችኋሉ? አማራ ፈወርቂ የኢሳያስ ፈወርቂ ፕሬዚዳንቱ ትልቅ ወንድማቸው ናቸው። እና የአዶብሃ የብረታ ብረት ኢንዱስትሪ ስራ አስኪያጅ ናቸው። መንገድ ላይ ያስቆሙ ቃለኝ ጥሩ ፕሮግራም ጥሩ ነው የምትሰራቸው። ስለ ወይዘሮ ሴን የሰራኸውን ጣሀ ሳልህ የሚባል የኤርትራ ነዳጅ ኮርፖሬሽን መስረና ፋይናንስ ኃላፊ ነው። ወይዘሮ ሲን ሲጀመር ከዜሮ እስከ አራተኛ ክፍል ነበር። ከዛ እየቀጠለ እስከ ሰባት ከዛ እስከ አስራ ሁለት ዜሮ ጀምሮ እስከ 12 ከጨረቱ ውስጥ አንዱ ነው እና እነ ብርሃነ መስቀል ጋር ቁጭ ብሎ አውሮ የተማረ ወለሊ መኮንን ጋር ጓደኛ የነበረ ሰው እና የእሱ ቃል መጤቅ በጣም ይመስት ነበር። ደሴን የገለጸ ወሎን፣ የድሮን ወሎ እና ይሄ በጣም ደስ የሚል ነው እና ይህን ፕሮግራም እንደዚህ ቀጥሉበት፣ ምክንያቱም በእንደዚህ ሁኔታ ተፋጠን አንቀርም። ከሁሉም በላይ የሚነዋሪው ህዝብ ነው እና ነዋሪው ላይ የምትሰራችሁ ፕሮግራሞች በጣም ደስ ይላሉ። ጥሩ ነው በርታ ምናምን አሉኝ እና የእናቶ ልጅ ጉርጉር ነው የሚባለው ነገር ገርመኝ። በዚህ በኩል ኢሳያስ የሚናገሩት ነገር ከኢትዮጵያ ጋር ልዩነት የለንም አንሆን አለ። ኢትዮጵያኖች ሲመጡ ሌላ ነገር ይናገራሉ። በተግባር ግን በፖሊሲያቸው የሚሰሩት ደግሞ ሁለቱን ህዝቦች እሳት ውስጥ የሚያስገባ ነገር ነው፣ የጥላቻ እና በዚህ በኩል ደግሞ ወንድምየው በግልጽ እንደዛ ደግሞ ሲሉ መንገድ ሊያውቁመው ደሳለኝ እና ወደንም ጠላንም ኢህአዴግም ሆነ ሻዕቢያም ሊያስቆመው የማይችል የሁለቱ ህዝቦች ግንኙነት ባህል ቋንቋ በለው ሃይማኖት በለው ታሪክ በለው ያ የነበረ ነው፣ አሁንም ያለ ነው፣ ወደፊትም የሚኖር ነው። ጸሐፉ ቅጽ አንድ ነው፣ በመቶ አርባ ሁለት ያህል ገጾች ያሉት ከኤርትራ ማስታወሻ የሚለው ሁለተኛውንም ቅጽ እንደዚሁ በመጽሐፍ ላይ እንዳለህ ነው። ይሄኛው የመጀመሪያው ዋነኛ ይዘቱ የሚያተኩረው ያንተ ከኢትዮጵያ ወደ ኤርትራ ሄዶ በማስታወቂያ ሚኒስቴር ውስጥ በተለይም በአማርኛው ክፍል በሬዲዮና ቴሌቪዥን ላይ አስራ አምስት አመታት ውስጥ ያበረከትካቸውን አስተዋጽኦ፣ በመካከሉም የነበሩትን ውጣ ወረዶች፣ እንደዚሁም ኢትዮጵያ የፖለቲካ ተቃዋሚ ድርጅቶች የኤርትራ ውስጥ የሚኖሩትን በአይን ምስክር ነው የታዘብካቸው። ሌሎችም በተለያየ ሙያ ውስጥ ያሉ፣ በስለላ እና ደህንነት ጉዳዮች ውስጥ የተሰማሩ የኤርትራ መንግስታት ኃላፊዎችን እንደዚሁም ደራሲዎችንም ህይወት ሁሉ የቃኘ ነው። በሁለቱ ህዝቦች መካከል ያሉትንም ሉታዊም አዎንታዊን ነገሮች ያካተተ ነው። ቅጽ ሁለትስ ምንም ነገሮችን ይዞ ነው የሚወጣው? በቅድሚያ መሰጠን ፍንጭ ይኖራል? ይሄኛው እንደገለጽከው ነው። የመጀመሪያዎቹን ጊዜያቶች ሊገልጽባቸው ሞክሬ ያለሁ አንዳንዶቹ አሁንም ጥረ ውስጥ ያለው ሁኔታም ግለሰቦች እንዳይጎዱ፣ ሁኔታዎችም እንትን እንዳይሉ አንዳንዴ ማትገልጸው ነገር አለ። ያው እንደምታውቀው ጋዜጠኛ ስትሆን በጣም ብዙ ነገር ነው አጋጣሚዎች እንድታወቅ የሚፈጥሩልህ። ሁለተኛው ላይ ዋና ዋና የሚባሉ ያላነሷቸው ጉዳዮች አሉ። እነሱን አነሳባቸዋለሁ ብዬ አስባለሁ። ምክንያቱም ትልልቅ ሰዎች አሉ መጥተው የነበሩ ኤርትራን ሁኔታ ክፍት ስለነበረ ከፖለቲካ ግምገማ ወይም ትችት ባሻገር እኔ ራሴ የመጀመሪያ የመረጃው ምንጮኝ በሄድኩባቸው በዋልኩባዎች ቦታዎች ላይ በገኝቶች ላይ የነበሩኝን ነገሮችን ላነሳቸው ሞክራለሁ። እንደ እግዚአብሔር ፈቃድ ከተስፋዬ ገብረአብ ጋር ስንገናኝ የነበሩት ሰውዬ አሁን ያው ሳቸው አልፎ አላቱ መለሰ ለስላሴ በጣም አዝና ያለው ነፍሳቸውን ይማር። እንደዚህ አይነት ነገሮች ያጋጥሟል ሂደት ነው። መስከን ደግሞ እፈልጋለሁ ሰከን ብለህ ደግሞ ነገሮች እንድታይ ኢትዮጵያን የፖለቲካ ተቃዋሚዎች አሁንም ከኤርትራ መንግስት ጋር እየሰሩ ያሉ ኃይሎች አሉ። በቀጥታ መተቸት አልፈልግም እነሱን፣ ምክንያቱም ምርጫቸው ስለሆነ። ከዚህ ውጭ ባለው ቀጭን መስመር ላይ እኔ መሀል ላይ ሆኜ ከኤርትራ ሕዝብ ከኢትዮጵያ ሕዝብ ጥቅም አንጻር ያየሁትና የተገነዘብኩትን ነገር መግለጽ እፈልጋለሁ። ሰሚ ወይም ያላገኙ ወይም ያልተነገረላቸው ድምጻቸው አልሰማ ኢትዮጵያኖች አሉ የሚገልጸው ግንኙነቶች አሉኝ፣ በቀጥታም በተዘዋዋሪውም። ስለ እነዚህ በተከታታይ እንደዚህ አይነት ነገሮች ላይ ሰሚ ላላገኙ ሰሚ እንዲገኝ ሊያውቁ የሚገቡ ሰዎች እንዲያውቁ፣ ወይም ደግሞ እንደ መረጃ ወይም እንደ ታሪክ ነበርንና የነበርክበት ሁኔታዎች መግለጽ ላይ የሚገባ እነዚህ አይነት ኃላፊነቶችን መወጣት አለብኝ ብዬ አስባለሁ። በአጠቃላይ በመጨረሻ ደግሞ ያው ጋዜጠኛ ወደ መጨረሻ ላይ ያየውን የሰማውን ነገር እየጻፈ እያስቀመጠ መሄዱ ደግሞ ጥሩ ነው ብዬ ስለማስብም በሚኖረኝ ጊዜ እንደ እግዚአብሔር ፍቃድ፣ እንደዚህ ሳይበዙ ወይም ሳይንዛዛ ነጥቦችን ብቻ ላይ ያተኮረ ቅጾችን እያወጣውኝ እንድንማርባቸው ወይንም ለሌሎች ለማስተላለፍ ሞክራለሁ እንደ እግዚአብሔር ፍቃድ። ከኤርትራ ማስታወሻዊ መጽሐፍ ደራሲ ጋዜጠኛ ሰናይ ገብረ ምድህን ስለ ቃለ ምልልሱ እናመሰግናለን። እኔም በጣም አመሰግናለሁ።